ስፖርት ጥና ስጥልኛ አድማጮች የስፖርት ጥንቅራችንን እናቀርባለን። በደርሶ መልስ ግጥሚያ ደቡብ አፍሪቃን ያንኮታኮተው የሌሴቶ ብሔራዊ የእግር ኳስ ቡድን የፊታችን ረቡ ባህርዳር ስታዲየም ውስጥ ለዓለም ዋንጫ የማጣሪያ ማጣሪያ የኢትዮጵያ ብሔራዊ ቡድንን ይገጥማል። ለየአገሮቻቸው ቡድኖች ተሰልፈው የሚጫወቱ ተጫዋቾችን ብቻ በሚያሳትፈው የአፍሪቃ አገራት አሸናፊዎች ወይም ቻን ቅድመ ማጣሪያ ግጥሚያ ሁለቱም ቡድኖች ወደ ቀጣዩ ዙር ያለፉ ናቸው። በቻን የደርሶ መልስ የማጣሪያ ግጥሚያ ጅቡቲን በትግል አሸንፎ ለቀጣዩ ዙር የደረሰው የኢትዮጵያ ብሔራዊ ቡድን ከተፎካካሪው አንጻር አቋሙ ምን ይመስላል? ትንታኔ ይኖረናል። የእንግሊዝ ፕሪምየር ሊግ እና የጀርመን ቡንደስሊጋ ጨዋታዎች ላይም ዳሰሳ እናደርጋለን። ከተጨማሪ የስፖርት ዘገባዎች ጋር አብራችሁን ቆዩም። የኢትዮጵያ ብሔራዊ የእግር ኳስ ቡድን ረቡዕ ነሐሴ 29 ቀን 2011 ዓ ም ባህር ዳር ስታዲየም ውስጥ የሌሴቶ ቡድንን ለመግጠም ቀጠሮ ተይዞለታል። ልምምዱንም ሰሞኑን እዛው ባህር ዳር ውስጥ ጀምሯል። ኳታር በምታዘጋጀው የ2022 የዓለም ዋንጫ ማጣሪያ ውስጥ ለመግባት የቅድመ ማጣሪያ የመጀመሪያ ዙር ጨዋታ ነው። የኢትዮጵያ ብሔራዊ ቡድንና የተጋጣሚው ሌሴቶ ቡድን አቋም ምን ይመስላል? የእግር ኳስ ስፖርት ጋዜጠኛ ኦምና ታደለ ሁለቱም ቡድኖች እንዲ እንዲህ በማነጻጸር ይጀምራል። አቋማቸው እንግዲህ ሁለቱም በፊፋ የዓለም ደረጃ ላይ ዝቅተኛ ግምት ከሚሰጧቸው ሀገራት መካከል ናቸው። ሁለቱም በተደጋጋሚ ለአፍሪካ ዋንጫ የማለፍ ታሪክ የላቸውም። ዓለም ዋንጫም ተሳትፎ አያውቁም። እና ሁለቱም በንጽጽር ጥሩ ያልሆነ ጊዜያትን በእግር ኳስ ላይ እያሳለፈ ነው ያሉ ሀገራት ናቸው። ሀያ ስምንት ቡድኖች ናቸው ለቅድመ ማጣሪያው የማጣሪያ ማጣሪያ የሚያደርጉት እና ሁለቱም ቡድኖች ከዚህ በፊት ያደረጓቸውን ጨዋታዎች እንደው ብንመለከት የቻንን ግጥሚያ መለስ ብለን ብንቃኝ የሌሴቶ ቡድን ደቡብ አፍሪቃን በሰፊ ሁኔታ አሸንፎ ነው ወደ ቀጣዩ ዙሪያ ያለፈው። የኢትዮጵያ ብሔራዊ ቡድንም አሸንፏል ጅቡቲን ግን በጣም በትግል ነው የሚባል ነው እና እሱንና ሌሎች ጨዋታዎችን በማነጻጸር የኢትዮጵያ ብሔራዊ ቡድን ምን የሚጠብቀው ይመስላል? በንጽጽር ካየን እውነት ነው የሌሶቶ ብሔራዊ ቡድን በቅርብ ዓመታት በዚህ በኮሳፋ ዋንጫ ቢሆን በአፍሪካ ዋንጫ ማጣሪያ ጨዋታዎች ላይ አበት የሆኑ ድሎችን አስመዝግበዋል። ለምሳሌ ታንዛኒያን በሜዳቸው ያሸነፉበትን ጨዋታ በቅርቡ በሁለት ሺ አስራ ዘጠኝ የአፍሪካ ዋንጫ ማጣሪያ ማንሳት እንችላለን። ደቡብ አፍሪካንም ስድስት ለሁለት በአጠቃላይ ውጤት በቴክኒካል ዳይሬክተራቸው ሌስሊ ኖቲሲ እየተመሩ ያስመዘገቡትን ውጤት መጠቀስ የሚችል ነው እና የኢትዮጵያ ብሔራዊ ቡድን ግን በአንጻሩ በቅርብ ጊዜያት ውጤት እያራቀው መጥቷል። በተለይም በሜዳው የሚያደርገውን ጨዋታዎች ማሸነፍ ሲቸገር ተመልክተናል። ጅቡቲ ላይ ግቦችን በማዝነብ ያሸነፍ የነበረው ብሔራዊ ቡድን በአንድ አመት ልዩነት ግን ከአንድ ግብ ረታች ባነሰ ውጤትም ይዞ ሲመለስም ተመልክተናል እና በውጤት ደረጃ ከተመለከት ነው የሌሴቶ ብሔራዊ ቡድን በቅድመ ግምት የኢትዮጵያ ብሔራዊ ቡድን ጥሎ ወደ ምድብ ያልፋል ብለን እንድንገምት ያደርገን። በዝግጅት አንጻር የኢትዮጵያ ብሔራዊ ቡድን ባህር ዳር ከተማ ውስጥ ልምምድ እያደረገ ነው። የሌሴቶ ቡድንም አዲስ አሰልጣኝ የቀጠረው በቅርቡ ነው። የ38 አመቱ ታቦ ሲኖንክ በቅርቡ ነው የተቀጠሉት። ከቡድኑ ጋር ያላቸው ትውውቅ ወይም ደግሞ አብሮ የመጫወት ሁኔታ ምን ይመስላል? በእርግጥ እንደ ጎርጎሮሶ አቆጣጠር በ2017ና በ2019 እድሜያቸው ከ20 ዓመት በ ቸ የሆኑ ተጫዋቾችን ለዓለም ዋንጫ የመሩ አሰልጣኝ ናቸው። ሌሎች ብቃታቸውም እንዳለ ሆኖ ማለት ነው። ግን አጠቃላይ ዝግጅቱን በተመለከተ ምን ይመስላል? ከዚህ አንጻርስ ሲታይ የኢትዮጵያ ብሔራዊ ቡድን ከነሐሴ አስራ አራት ጀምሮ ለመመደስ እያደረገ ይገኛል የፋሲል ከነማን የመቀሌ ሰባ አንድ እርሳ በካፍ ኮንፌዴሬሽን እና በካፍ ቻምፒየንስ ሊግ ላይ በመሳተፋቸው ምክንያት የሁለቱ ቡድን ተጫዋቾች ዘግይተው ነበር ወደ ዝግጅት የገቡት ሆኖም ሌሎቹ ተጫዋቾች ተሰባስበው ልምምድ እያደረጉ ይገኛሉ እንዲሁም በግብጽ ሊግ የሚጫወቱት ሽመልስ በቀለ ኩሪ ጋቶች ፓኖም እና በስዊድን የሚጫወተው ቢኒያም በላይ ቡድኑን ተቀላቅለዋል። ሌሎች ትውልድ የኢትዮጵያን ተጫዋቾችን ተካተው ነበር። እንደ ጀርመን የሚገኘው ካሊድ ሙልጌታ አሁን ላይ ክለብ የለውም። በኖርዌይ ስትሮም ጎድሴት የሚባል ክለብ በመጫወት ላይ የሚገኘው ጠባቂው ዳንኤል ንጉሴ እና የሳርስፖርግ የሚባለው የኖርዌይ ክለብ የአማካኝ ስፍራ ተጫዋች የሆነው አሚን አስካር ተመርጦ ነበር። እነዚህ ሶስት ተጫዋቾች ግን በፓስፖርት ጉዳይ ምክንያት ወደ ቡድኑ መቀላቀል አልቻሉም። እንዲሁም ሱራፌል ዳኛቸው በግል ጉዳይ፣ የፋሲል ከነማው የግራ መስመር ተከላካይ አምታሉ ጠላውን ደግሞ በጉዳት ከቡድኑ የተለዩ ናቸው። በእነዚህ ምትክ እንግዲህ እነዚህ የጠቀስኳቸው አምስት ተጫዋቾች ወጥተው የሰበታ ከተማው ተከላካይ ጌቶ ለመሆን ብቻ ነው ወደ ብሬድኑ ጥሪ የደረሰው። እነዚህን ተጫዋቾች በመያዝ እንግዲህ ብሬድኑ የሙድን ባህር ዳር ሲሰራ ቆይቷል። ሌስቲ በሬድን ደግሞ በሌስሊ ኖትስ የተባሉት የቴክኒካል ዳይሬክተሩ ቡድኑ አቀናጅተው ይዘው ሲያሰሩ ነበር። የአሰልጣኝ መውሰት ማለቴ በህመም ምክንያት ከቡድኑ መለየታቸውን ተከትሎም እንግዲህ አዲስ አሰልጣኝ ታቦ ሴኖንግን ቀጥሯል። እሳቸው ታቦ ከሀያ አመት በታችና እንዲሁም የደቡብ አፍሪካ ብሔራዊ ቡድን ምክትል አሰልጣኝነት ያገለገለ እንደመሆኑ መጠን እንዲሁም ቴክኒካል ዳይሬክተሩ ሌፊኖ ቲሲን በአጠገቡ በመገኘታቸው ስለ ቡድኑ ቅርጽና ቡድኑ ቡድኑ ስለሚከተለው ስታይል ለመረዳት ብዛን ይቸግሯል ተብሎ አይገመትም። ሆኖም የቅንጅት ችግር እንኳን ባይኖርበትም በዋና አሰልጣኝነት በትልቅ ደረጃ ሲሰራ የመጀመሪያው እንደመሆኑ መጠን እንዲሁ የሰላሳ ስምንት አመት በእድሜም የገፋው ማትለ አሰልጣኝ ስላልሆነ ከፍተኛ ልምድም ስለሌለው ጫና ይበረክትበታል ተብሎ ነው እንጂ የሚታሰቡት ቡድኑን ለማቀናጀት ይህን ያህልም ይቸገራል ተብሎ አይጠበቅም። የኢትዮጵያ ብሔራዊ ቡድን እንግዲህ ቀደም ያሉ ጨዋታዎችን ከተከታተል ከሌሴቶ የሚያደረገውን ምን ላይ ትኩረት አድርጎ መጫወት ይገባል ትላለህ? ከአጠቃላይ ከራሱ ከኢትዮጵያ ብሔራዊ ቡድን የቀደሙ ጨዋታዎችና ከሌሴቶ አሁን ካለው የአጫወት ስልት አንጻር ማለት ነው። የመጀመሪያውን ጨዋታ በሜዳው እንደማድረጉ የደርሶ መልስ ጨዋታ ነው። ከቀናት ልዩነት በኋላ ነው እንግዲህ የመልስ ጨዋታ የሚደረገው። ስለዚህ በሜዳው ግብ ሳይቆጠርበት መውጣት ግድ ይለዋል። እንዲሁም ጨዋታን እንደማሸነፍ እንዳለበት መታወቅም አለበት። ወደ ቀጣይ ዙር ለማለፍ ተፈለገ ግብ ግን ላለማስተናገድ እንግዲህ የዲፌንሲቭ አፕሮቹን ማስተካከል አለበት። በዓለም ዋንጫ የማጣሪያ ማጣሪያ የደርሶ መልስ ጨዋታዎች አሸናፊ የሆኑ አስራ አራት ቡድኖች ለዋናው የማጣሪያ ጨዋታ ከተመደቡት ሀያ ስድስት ቡድኖች ጋር ተቀላቅለው ይጋጠማሉ። እነዚህ የአርባ ሀገራት ቡድኖች እያንዳንዳቸው አራት ቡድኖችን በያዙ አስር ምድቦች ተደልድለው ይጋጠሙና የየቡድኖቹ ኃላፊ አስር ቡድኖች የመጨረሻውን ማጣሪያ ያከናውናሉ። ከአስር ቡድኖች አሸናፊ የሚሆኑት አምስቱ የሁለ የ2022 የካታር የዓለም ዋንጫ ላይ አፍሪቃን ወክለው የሚሳተፉ ይሆናል። ፕሪሚየር ሊግ በእንግሊዝ ፕሪሚየር ሊግ እንደ ባለፈው የጨዋታ ዘመን ሁሉ ሊቨርፑል በመጀመሪያዎቹ የግጥሚያ ሳምንታት ቀዳሚነቱን እንዳስጠበቀ ነው። ያለፈው ዙር የፕሪሚየር ሊግ ዋንጫ ባለድል ማንቸስተር ሲቲም በቅርብ ርቀት በመከተል ላይ ይገኛል። ማንቸስተር ሲቲ በሳምንቱ መጨረሻ ቅዳሜ ብራይተንን አራት ለዜሮ ድል አድርጎ በአስር ነጥብ ሊቨርፑልን ይከተላል። እስካሁን የተደረጉ አራት ግጥሚያዎችን በአጠቃላይ በድል ያጠናቀቀው መሪው ሊቨርፑል ቅዳሜ ዕለት በርንሌን 3 ለ0 በማሸነፍ ሙሉ 12 ነጥብ በመሰብሰብ ቀዳሚነቱን አስጠብቋል። ባለፈው ሐሙስ፣ የአውሮፓ እግር ኳስ የዓመቱ ምርጥ ተጫዋች ክብርን የተጎናጸፈው የሊቨርፑሉ ተከላካይ ቪርጂል ቫንዳይክ ጨዋታው በተጀመረ አንድ ደቂቃ ባልሞላ ጊዜ ውስጥ ከባድ ስህተት ፈጽሞ ነበር። ከሎተን በርቀት የተላከችው ኳስ ለበርንሌው 9 ቁጥር ውድ ስትደርስ ቪርጂል ኳሷን መቆጣጠር አልቻለም ነበር። በሊቨርፑሉ ግብ ጠባቂ ጥረት ግን ኳሷ ግብ ሳትሆን ቀርታለች። ቪርጂል ቫንዳይክ ከባርሴሎናው አጥቂ ሊዮኔል ሜሲ ና ከጁቬንቱስ ኮከብ ክሪስቲያኖ ሮናልዶ ጋር የፊፋ ምርጥ ተጫዋቾች ክብርን ለመቀዳጀት እድል እንዳለው ዛሬ ይፋ ሆኗል ትናንት ከቶትናም ጋር ሁለት እኩል የተለያየው አርሰናል ዳግም ነጥብ ጥሏል ቼልሲ ከትናንት በስቲያ ከሼፊልድ ዩናይትድ ጋር በተመሳሳይ ሁለት እኩል በመውጣት ነጥብ ተጋርቷል እንደ ቼልሲ አምስት ነጥብ ያለው ማንቸስተር ዩናይትድ ከሳውስ ሃምተን ጋር አንድ እኩል ተለያይቷል በ 73ኛው ደቂቃ ላይ አንድ ተጫዋቹን የቀይ ካርድ ሰለባ አድርጎ በ አስር ተጫዋች ለተጋጠመው ሳውስ ሃምፕተን አቻ መለያይቱ የድል ያህል ነበር። ላይስተር ሲቲ ቦርንመስን ሶስት ለ አንድ ድል አድርጎ በደመረው ስምንት ነጥቡ ከክሪስታል ፓላስ፣ አርሰናል፣ ኤቨርተን ና ዌስትሃም ዩናይትድ በአንድ ነጥብ ከፍ ከማንቸስተር ሲቲ በሁለት ነጥብ ዝቅ ብሎ ሶስተኛ ደረጃ ላይ ይገኛል። በጀርመን ቡንደስሊጋ ከሀያሉ ባየርን ሚውንሽን ቀጥሎ ብርቱ ቡድን በመሆን የሚታወቀው ቦሩሲያ ዶርትሙንድ ከታች ባደገው ዩኒየን ቤርሊን ቡድን የ ሶስት ለ አንድ ሽንፈት ገጥሞታል። የቦሩሲያ ዶርትሙንድ ሽንፈት ደጋፊዎቹን እጅግ አስደንግጧል። ባይር ሚኒሽን በአንጻሩ ቅዳሜ ዕለት ማይንስን ስድስት ለአንድ አንኮታኩቶ ዳግም ኃያልነቱን አስመስክሯል። አትሌቲክስ ሞሮኮ ራባት ከተማ ውስጥ በተከናወነው የመላው አፍሪቃ ጨዋታዎች ተሳታፊ የሆነው የኢትዮጵያ ቡድን ትናንት ወደ አገር ቤት ሲገባ አቀባበል ተደርጎለታል። ቡድኑ በ12ኛ የመላው አፍሪቃ ጨዋታ ኢትዮጵያን በ13 የስፖርት አይነቶች ወክሎ የተወዳደረ ሲሆን በአጠቃላይ ስድስት ወርቅ፣ 5 ብር፣ 12 ነሐስ፣ በድምሩ 23 ሜዳሊያ በማስመዝገብ የዘጠነኛ ደረጃ ይዞ ተመልሷል። ዛሬ ሰኞ ነሐሴ 27 ቀን 2011 ዓም ማለዳ ላይ በአዲስ አበባ ስታዲየም አቀባበል እንደተደረገለት የኢትዮጵያ አትሌቲክስ ፌዴሬሽን በማኅበራዊ ድረገጹ ዘግቧል። የሜዳ ቴኒስ። በሜዳ ቴኒስ ግጥሚያ የዓለማችን ምርጡ ተወዳዳሪ ኖቫክ ጆኮቪች በደረሰበት ጉዳት ከዩናይትድ ስቴትስ ውድድር ማቋረጡ ተዘግቧል። ሰርቢያዊው የሜዳ ቴኒስ እውቅ ተጫዋች ጉዳት የደረሰበት ከስዊዘርላንዳዊው ስታን ዋውሪንካ ጋር ባደረገው አራተኛ ዙር ግጥሚያ ነበርም። በሴቶች የሜዳ ቴኒስ ውድድር የ37 ዓመቱ አሜሪካዊት ሴሬና ዊሊያምስ ፔትራ ማርቲችን 6ለ3 እና 6ለ4 በሆነ ውጤት አሸንፋ ለሩብ ፍጻሜ ደርሳለች። ሬና በደረሰባት ጉዳት ሕክምና አግኝታ በመጋጠም ነበር ያሸነፈችውም። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።